ነው ሁሉም ዞን ክልል ቢሆን ነው የሚሻለው አስራ ሶስት ክልል ሆነ መውጣት ነው የሚሻለው ወይንስ ክልል ሊመስል የሚችል ነገር ህዝቡን የስነ ልቦና የህዝብ ትስስሩን የኢኮኖሚ ትስስሩን ሁሉን ነገሮችን ግምት ውስጥ አስገብተን ዘላቂ መፍትሄ ሊሰጥ የሚችል መልስ መስጠት ነው በሰከነ ሁኔታ ማየት ነው የሚሻለው የደቡብ ክልል የደቡብ ኢትዮጵያ ህዝቦች ንቅናቄ ማዕከላዊ ኮሚቴ አባል አቶ ሞገስ ባልቻ ናቸው። ሙሉ ዘገባው በዕለቱ አብየርስ ይቀርባል። የህዝባዊ ወያነ ሀርነት ትግራይ ህወሀት ማዕከላዊ ኮሚቴ ለሶስት ቀናት ያካሄደውን ስብሰባ ካጠናቀቀ በኋላ ባወጣው ጋዜጣዊ መግለጫ ኢትዮጵያን ከአደጋ ለመታደግ የሁሉም ህዝብ ትግልና ጥረት ያስፈልጋል አለ። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ እናቀርባለን። ሳምንታዊ ቅንብሮች፣ ሐኪሙን ይጠይቁንና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ታህሳስ ሰላሳ 2011 ዓ ም ስርጭታችን ጋር ስናስተናግዳችሁ እናመሻለን። እኔ አዳኒ ፍስሀየና እኔም አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ወድ የስርገስ ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና የመከላከያ ሰራዊት የመንቀሳቀስ ሂደት ማስተጓጎል ትክክል አይደለም ሲሉ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን አወገዙ። ዛሬ ማምሻውን በሰጡት መግለጫ ሂደቱ የትግራይ ሕዝብ አንድነትን የሚከፋፍል ነው፣ እንዲሁም መከላከያ ሰራዊት ክብር የሚገባ በመሆኑ ይህን መፈጸሙ ስህተት ነው ብለዋል። ህግ ይከበር ብለን ሰልፍ የወጣ ነው በሁሉም የኢትዮጵያ አካባቢ ነው፣ ይህም ክልላችንን ያጠቃልላል ነው ያሉት። የመከላከያ ሰራዊቱ የህገ መንግስታዊ ፌዴራላዊ ስርዓቱን የሚጠብቅ ሀይል ነው ሲሉም አክለዋል። ወጣቶቹ ጥያቄያቸው ከስጋትና ከደህንነት አንጻር መሆኑ ይገባናል ያሉት ምክትል ርዕሰ መስተዳድሩ ሆኖም ግን በውይይት እንጂ ከሀገር መከላከያ ሰራዊት ጋር እሰጥ አገባ በመግባት አይደለም የሚፈታው ብለዋል። ሙልጌታ አጽሐ ዘገባ አጠናቅሯል። ቆየት ብሎ ይቀርባል። የጉጂ ኦሮሞ አባገዳዎች የሰላም ሳምንት ማወጃቸው ተነግሯል። የጉጂ ኦሮሞ አባገዳዎች ገዳዎች ያወጁት የሰላም ሳምንትም ከታህሳስ 29 ቀን 2011 ዓ.ም እስከ ፊታችን እሁድ ጥር 5 ቀን 2011 ዓ.ም ድረስ የሚቆይ መሆኑም ተገልጿል። በዚሁ የሰላም ሳምንት ወቅትም የሰላምና የመቻቻል የውይይት መድረኮችን ጨምሮ የተለያዩ መርሃ ግብሮች የሚካሄዱ መሆናቸውንም እንዳስታወቁ የአፋን ኦሮሞ ክፍል ዘጋቢያችን ፀሐይ ዳምጦ ገልጻለች። በኢትዮጵያ መረጋጋትና ዘላቂነት ያለው ሰላም እንዲሰፍን የበኩላቸውን የሚጥሩ መሆናቸውን ነው የጎጂ ኦሮሞ አባገዳዎች ያስታወቁት። ከፊል ራስ ገዝ በሆነችው ፑንትላንድ የሶማሊያ እቅድ ሚኒስትር የነበሩት ሰይድ አብዱላሂ ደኒን በፕሬዚዳንትነት ተመረጡ። ደኒ ከ66 የክልላዊ ምክር ቤት አባላት ድምፅ 35ቱን በማግኘት የፕሬዚዳንትነቱን ውድድር ዛሬ ማሸነፋቸው ተዘግቧል። ሌሎች ሃያ ተወዳዳሪዎች ያሸነፉት የቀድሞ የፑንትላንድ የስልላ ክፍል ኃላፊ የነበሩት ጀኔራል አሳድ ኦስማን አብዱላሂ ሰላሳ አንድ ድምፅ በማግኘት ተከትለዋቸዋል። የ52 ዓመት ዕድሜው አዲሱ ፕሬዚዳንት በጊዜያቱ የትምህርትን ይዘት በማጠናቀር ሚናቸው እንደሚታወቁም ተገልጧል። ትምህርት ቤቶችና ዩኒቨርሲቲዎች እንዲከፈቱ በማድረግ ረድተዋል። አቻምና ለሶማሊያ ፕሬዚዳንትነት ተወዳድረውም እንዳልተሳካላቸው ታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ሀገሪቱ ከሜክሲኮ ጋር የምትዋሰንበት የደቡብ ድንበር አካባቢ ያለው ሁኔታ የማይቀር የሰብአዊና የብሔራዊ ጸጥታ ቀውስ ነው የሚል እምነት ለማሰረጽ በብርቱ እየገፉ መሆኑ ተገልጿል። ማይክ ብራውን ያጠናቀረው ዘገባ አለ። ሰለሞን አባት ያቀርበዋል። ፕሬዚደንት ትራምፕ የደቡብ ድንበር ግንብ ሐሳባቸውን ለማስረገጥ አስበውበታል የተባለ ንግግር ዛሬ ምሽት ላይ በቴሌቪዥን ያደርጋሉ ተብሏል። ከነገ በስቲያ ሐሙስ ደግሞ ወደ ወሰኑ አካባቢ እንደሚሄዱ ተነግሯል። በሌላ በኩል ግን የተወካዮች ምክር ቤቱ ለፕሬዚደንት ትራምፕ የጠየቁትን የግንብ ማሰሪያ ወጪ ቢፈቅድላቸው የተሳሳተ እርምጃ ይሆናል ሲሉ ዛሬ ኒውዮርክ ላይ ለተሰበሰቡት ታዳሚዎች ንግግር ያደረጉት የሕግ መወሰኛ ምክር ቤቱ ዴሞክራቲክ መሪ ቻክ ሹመር ተናግረዋል። ሀገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ እያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ሕገ መንግሥቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሬፐብሊካኑ የሕግ መምሪያውንም የሕግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳ ፕሬዚዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም፣ ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳ ፕሬዚዳንቱ ባለፈው ምርጫ የሕዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከእንግዲህ ባይቆጣጠሩትም መንግሥቱን ዘግተውታል። በፕሬዚደንቱና በዲሞክራቲክ እንደራሴዎቹ መካከል በተፈጠረው መፋጠጥ መንግሥቱ ከተዘጋ ወደ ሦስተኛ ሳምንቱ ቢገባም እስካሁን ከተካሄዱ ድርድሮች የተጨበጠ ተስፋ ሰጪ ውጤት የለም። የዩናይትድ ስቴትስን ሩብ መንግሥት የዘጋው የአሁኑ ሁኔታ ወደ ፍጻሜው የመጠጋት አዝማሚያም እየታየ አይደለም። ስምንት መቶ ሺህ የሚሆኑ የዩናይትድ ስቴትስ መንግሥት ሠራተኞች አንድም ከሥራቸውና ከክፍያ ውጭ ሆነዋል፣ አለያም ያለ ክፍያ እየሠሩ ናቸው። ሦስተኛ ሳምንቱን የያዘው የዩናይት ስቴትስ መንግስት ከፊል መዘጋትን ይመለከታል። ተከታዩም ሶስተኛ ሳምንቱን በያዘበት በአሁኑ ወቅት ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ የማጠር አላማቸውን ለማሳካት ሲሉ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ ፕሬዚዳንት ትራምፕ አስታውቀዋል። ትራምፕ ግንብ ለመገንባት የአስቸኳይ ጊዜ አዋጅ ማወጅ ይችላሉን? ለሚለው ጥያቄ መልሱ ይችላሉ ነው። ነገር ግን ብዙውን ጊዜ የአስቸኳይ ጊዜ አዋጆች ጋር የሚያያይዝ ሁለንተናዊ ስልጣን ላይኖራቸው ይችላል። የዩናይትድ ስቴትስ ምክር ቤት በፕሬዚዳንቶች የሚታወጁ የአስቸኳይ ጊዜ አዋጆችን ለመቆጣጠር የሚያስችለው ህግ እንደ አውሮፓውያን ዘመን አቆጣጠር በ1976 ዓ ም ነው የወጣው። በዚሁ ህግ መሰረት ትራምፕ ስላቀዱት የአስቸኳይ ጊዜ ስልጣን የአገሪቱ ምክር ቤትንና ህዝቡን ማሳወቅ ይጠበቅባቸዋል። በተጨማሪም የአስቸኳይ ጊዜ አዋጅ መቀጠል አስፈላጊነትን ለማሳየት ሲባል የምክር ቤት አባላት በየስድስት ወራቱ ይሰበሰባሉ። ትራምፕ የአስቸኳይ ጊዜ ለማወጅ የፈለጉት በደቡባዊ ድንበር ለመግባት የሚሞክሩ ፍልሰተኞች ወንጀለኞች አሉባቸው፣ ህገወጥ ሰው አሸጋጋሪዎች ሱስ አስያዥ እጽ አሸጋጋሪዎችም ይገኙባቸዋል ሲሉ የሰብአዊና የብሔራዊ አስቸኳይ ሁኔታ ነው ሲሉ ነው ባለፈው እሁድ የተናገሩት። ይህን የሚነቅፉ ወገኖች ግን አስተዳደሩ ለሚለው ማስረጃ አንድም የለም ሲሉ ያጣጥሉታል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ከፕሬዚዳንት ሺ ጂንፒንግ ጋር ለአራት ቀናት ያህል ለመነጋገር ቻይና ገብተዋል። ኪምና ባለቤታቸው ሪሶ ጁ ከበርካታ ከፍተኛ ባለሥልጣኖች ጋር ሆነው በልዩ ባቡር ዛሬ በዥን ገብተዋል። የሰሜን ኮሪያ የዜና አገልግሎት በዘገበው መሠረት ኪም ቻይና የተጓዙት በፕሬዚደንት ሺ ጂንፒንግ ነው ግብዣ ነው። ኪም ካለፈው ዓመት አንስቶ ቻይናን ሲጎበኙ ለአራተኛ ጊዜ ነው። ይህም ኪም ጆንግ ኡንና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሁለተኛ ጊዜ ስብሰባ ሊያደርጉ ይችላሉ የሚል ጭምጭምታ አስነስቷል። የዩናይት ስቴትሱ የንግድ ሚኒስትር ወልበር ሮስ ዩናይት ስቴትስና ቻይና በንግድ ልውውጥ ዙሪያ ከገጠማቸው ጉዳዮች ጋር በተያያዘ እስከ ስምምነት ላይ ለመድረስ የሚችሉበት በጣም ጥሩ እድል አለ አሉ። እንዲህ አይነቱ ስምምነት ሁሉንም ቁልፍ ጉዳዮች ያሉትን ይመለከታል የሚል ተስፋ እንዳላቸውም ሮስ ሲኤንቢሲ ለተባለው የቴሌቪዥን ጣቢያ ተናግረዋል። ዩናይት ስቴትስና ቻይና ትላንት ቤዥንግ ላይ የንግድ ንግግር ጀምረዋል። ሁለቱ ከአለም የኢኮኖሚ በኢኮኖሚ የበለጸጉ ሀገሮች ከቅርብ ሳምንታት ወዲህ የዓለም ገበያዎችን ያመሱትን የቀረጥ ሀሳቦች ለመፍታት እየሞከሩ መሆናቸው ተገልጠዋል። የቻይና ኢኮኖሚ ኃላፊ ልዩሂ ተደራዳሪዎቹን ለማበረታታት ሲሉ ወደ ስብሰባው ብቅ ማለታቸውም ተገልጠዋል። ይህም የስብሰባውን አጀማመር መልካምነት ያመለክታል ነው የተባለው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በመካከለኛው ምስራቅ ለአንድ ሳምንት ያህል በሚያካሂዱት ጉብኝት የሚያተኩሩት በኢራንና እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ መሆኑ ታውቋል። ፖምፔዮ ዛሬ ዮርዳኖስ ከመግባታቸው በፊት ዩናይትድ ስቴትስ ለክልሉ እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍና የኢራን ማናጋት ተግባር ያሉትን ለመቋቋም አሜሪካ ቁርጠኛ መሆኗን ግልጽ መልእክት ለማስተላለፍ ይፈልጋሉ ብለዋል። የትራምፕ አስተዳደር ሶሪያ ውስጥ ያሉትን ሁለት ሺህ ወታደሮችን ለማስወጣት ስላቀደበት የሶሪያ ሁኔታ ከዮርዳኖስ መሪዎች ጋር እንዲነጋገሩ ይጠበቃል። ግብፅን፣ ባህሬንን፣ የተባበሩ የአረብ ኤሚሬቶችን፣ ሳውዲ አረቢያን፣ ኦማንንና ኩዌትንም ይጎበኛሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አለም ሳይንን። ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ። አሁን ለቅምሻ የቀረበው ድምፁ ማጫወት አልቻልንም። ቀለምን የመለየት የአይን ጤና ችግር ምንነትና ተፈጥሮ ዙሪያ ትኩረት በሚያደርገው የሐኪሞን ይጠይቁ ቅንብር ዶክተር ትልቅ ሰው ተሾመ የአይን ሐኪምና በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የአይን መምህር ጋር የተደረገ ቃለ ምልልስ ይጠብቃቸዋል። አሁን ወደ ቀዳሚው የዕለቷ የመከላከያ ሰራዊትን የማንቀሳቀስ ሂደት ማስተጓጎል ትክክል አይደለም ሲሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን አወገዙ። ዛሬ ማምሻውን በሰጡት መግለጫ ሂደቱ የትግራይን ህዝብ አንድነት የሚከፋፍል ነው፣ እንዲሁም መከላከያ ሰራዊቱ ክብር የሚገባው በመሆኑ ይህን መፈጸሙ ስህተት ነው ሲሉ ተችተዋል። ህግ ይከበር ብለን ሰልፍ የወጣ ነው። ለሁሉም የኢትዮጵያ አካባቢ ነው። ይህም ክልላችንን ያጠቃልላል ይላሉ። የመከላከያ ሰራዊቱ የህገ መንግስታዊ ፌዴራላዊ ስርዓቱን የሚጠብቅ ሀይል መሆኑን ነው ምክትል አስተዳደሩ የገለጹት። ወጣቶቹ ጥያቄያቸውን ከስጋትና ከደህንነት አንጻር መሆኑ ይገባናል ያሉት ምክትል አስተዳደሩ፣ ሆኖም በውይይት እንጂ ከሀገር መከላከያ ሰራዊት ጋር እሰጥ አገባ መግባት ግን አያስፈልግም፣ በዚህም አይፈታም ብለዋል። አድማጮች፣ የዚህን ዘገባ ዝርዝር እንደደረሰን እናቀርባለን። ቆየት ብሎ ይቀርባል። አሁን ወደ ሌላ ዘገባ ነው የምንሻገረው። በሰቲት ሁመራ ከተማ በአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ላይ ተቃውሞ ሰልፍ ተካሄደ ይላል ተከታዩ። ሰልፉ ትናንት የሁመራ ኡም ሀጀር ኤርትራ መስመር ሲከፈት ነው የተካሄደው። በጉዳዩ ላይ የአማራ ክልል መንግስት መልስ ከመስጠት ተቆጥቧል። ለዝርዝሩ ሙልጌታ አጽብሃ ሰቲት ሑመራ ከተማ ውስጥ በርከት ያሉ ቁጥር ያላቸው ወጣቶች ትናንት ሰልፍ ወጥተው ወደዚያው ሂደው በነበሩ የአማራ ክልል ፕሬዚደንት ገዱ አንዳርጋቸው ላይ ተቃውሞ ማሰማታቸውን ተገልጿል። ወጣቶቹ በተጨማሪ መንገድ ዘግተው እንደነበር ታውቋል። ሰልፈኞቹ ተቃውሞ ያሰሙት የትግራይ ተወላጆች ከአማራ ክልል የተለያዩ አካባቢዎች በተነሱ ግጭቶች ተፈናቅለው በመውጣታቸው መሆኑን ያነጋገርኳቸው ነዋሪዎች ገልጸውልኛል። ስለ ሁኔታው አስተያየቶቻቸውን ለአሜሪካ ድምጽ ከሰጡ የከተማይቱ ወጣቶች ሁለቱ እንዲ ብለዋል። መከፈት መከፈት ያለበት በክልላችን አመራሮችና በክቡ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቅ በተገኝበት በተገኙበት መሆን ያለበት። ከአማራ ክልል ለመግሳት ነው እዚህ የመጣው። ስለዚህ ያው የሚታወቅ ከወልቃየት ጉዳይ በተያያዘ የሚያነሱ ጥያቄም ስላለ ይሄ ነው ማራ መሬታችን ነው የሚል ስሜት ስላላቸው ይሄ መሬታቸው እንዳልሆነ ለማረጋገጥ የወጣ ጥያቄዎች፣ ግን በወቅቱ ከተፈናቃዮች ጋር ተያይዞ ከአማራ ክልል የተፈናቀሉ ሰዎች በአጋጣሚ ሆኖ በከተማችን ብዙ ተፈናቃይ ያለበትም ከመሆኑ አንፃር። መሬታችን ሊረግጠው አይገባም፣ ለሱ የሚመለከት ቦታ አይደለም ነው ያል ነው። ይህ ድንበር ሊከፍተው የሚገባ ዶክተር ደብረጽዮን ወይም ደግሞ ሌሎች እዛ ያሉ ከፍተኛ አመራሮች ናቸው። ተቃውሟችን በሰላማዊ መንገድ ነው እየገለጽን ያለ ነው ነው ያለው። በስልክ ያገኘኋቸው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማህኝ ስረስ ስለ ተቃውሞ መስማታቸው ተናግሯል። ይሁን እንጂ በጉዳዩ ላይ በቂ መረጃ እንደሌላቸው ጠቁመው በዝርዝር ማብራሪያ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ በኤርትራ ኡመሐጀር ከተማና በኢትዮጵያ ሁመራ መካከል ያለውን የኢትዮጵያና የኤርትራ ድንበር መተላለፊያ ትላንት የሁለቱም ሀገር መሪዎች በተገኙበት በመከፈቱ ህዝቡ በትናንትናው እለት ደስታውን ገልጿል። የሁለቱ አገሮች ድንበሮች ባለፈው መስከረም በይፋ ከተከፈቱ از توی حماره ام حجر یک መስመሩ እንዲከፈት ሲጠይቅ ቆይቷል። መተላለፊያው ትናንት ከተከፈተ አንስቶ ህዝብ ከህዝብ ጋር መገናኘት መጀመሩ ኤርትራውያን ወደ ሑመራ እየገቡ መሆናቸው ተነግረዋል። በሌላ በኩል ደግሞ በዛላምበሳና በቡሬ መስመሮች መተላለፊያ በመከፈታቸው በጥቂት ወራት ውስጥ የንግድ ልውውጦችና ማህበራዊ ግንኙነቶች መታየታቸው ትናንት የሑመራ ኦም ሀጀር መስመር መከፈቱን ተከትሎ ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ደብረጽዮን ገብረ ሚካኤል አመላክተዋል። በዚህ አጭር ጊዜ ህዝብ ከህዝብ ጋር ያለ ያለውን ግንኙነት የሚያጠናክር ስራ ተሰርተዋል ያሉት ዶክተር ደብረጽዮን የዛላንበሳ ስርሓ መንገድ እንዲሁም የራማ አድኋላ መስመር ባለፈው ወር መጨረሻ የተዘጉት የጉምሩክና የቁጥጥር ስርዓት ለማስያዝ እንደሆነ ተናግሯል። ዝግጅቶች ተጠናቀው መተላለፊያዎቹ እንደገና ለመክፈት በጋራ እየተሰሩ መሆኑን ምክትል ርዕሰ መስተዳድሩ ጠቁመው መስመሩ ፈጥኖ እንዲከፈት እንደሚፈልጉ ጠቅላይ ሚኒስትሩም ሀሳቡ ደግፈው እየተነጋገሩ መሆናቸው እርሳቸው በግልም እንዳነጋገሯቸው ገልጸዋል። ለአሜሪካ ድምጽ ሙልጌ ጌታ አሁንም ከትግራይ የደረሰን ዜና ነው የምናቀርበው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናት ያካሄደውን ስብሰባ አጠናቋል። ኮሚቴው ከስብሰባው በኋላ ባወጣው መግለጫ ኢትዮጵያን ከአደጋ ለመታደግ የሁሉም ህዝብ ትግልና ጥረት ያስፈልጋል ብሏል። ሙልጌታ ጽብሃ ዝርዝር አለው። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ከታህሳስ 25 እስከ 27 2011 ዓ.ም ያካሄደውን ስብሰባ አስመልክቶ ባወጣው መግለጫ በስብሰባው ባለፉት አራት ወራት የተፈጸሙ ፖለቲካዊ፣ ልማታዊ ስራዎችና በአሁኑ ጊዜ የደረሱበት ደረጃ በዝርዝር መገምገሙ ገልጿል። በአሁኑ ጊዜ ያለው ተስፋና ስጋት መሰረት በማድረግም የትግራይ ህዝብ ደህንነትና ሰላም አስመልክቶ በጥልቀት መወያየቱ መግለጫው አመላክቷል። የክልሉ የልማትና የመልካም አስተዳደር ስራዎችም መወያ። መለያየቱ ተገልጿል። የህወሀት ማዕከላዊ ኮሚቴ በሀገሪቷ የሰላም እጦት እንዳለና በህግ ልዕልናና ህገ መንግስታዊ ፌዴራላዊ ስርዓት ከባድ ፈተና አጋጥሟል ብሎ መገምገሙንና በዚህም የኢትዮጵያ ብሔር ብሔረሰቦችና ና ህዝቦች እንዲሁም አደረጃጀቶች እነዚህ በማስተካከል ዙሪያ እንዲታገሉ በመግለጫው ጥሪ አቅርቧል። በጋራ ትግልና ጥረት ሀገሪቷ ከአደጋ ልንታደጋት ያስፈልጋል ብለዋል። ማዕከላዊ ኮሚቴው በኢትዮጵያና ኤርትራ የተጀመረው ሰላማዊ ግንኙነት ተጠናክሮ ወደ ላቀ ደረጃ ለማሳደግ ና ቱም ህዝቦች ጥቅም በዘላቂነት ለማረጋገጥ ሁሉም ድርሻውን ሊወጣ ይገባል ብሏል። መግለጫው በማዕከላዊ ኮሚቴው ስብሰባ ስለ የቀድሞው የመረጃና ደህንነት ኃላፊ አቶ ጌታቸው አሰፋ በህግ መጠየቅ አስመልክቶ ውይይት መካሄዱ በማህበራዊ ሚዲያ በሰፊው እየተወራ የነበረ ሲሆን መግለጫው ግን በጉዳዩ ያነሳው የለም። የኮሚቴው አባልና በህወሓት ጽህፈት ቤት የገጠር ፖለቲካ ጉዳይ ኃላፊ አቶ ነጋ አሰፋ ስለ ግለሰብ ጉዳይ በስብሰባው አልተወያየንም ሲሉ ለቪ ኤ ተናግሯል። አኼባ ዝነበረ ናይ ጌታቸውን ምርኣይ ወይ ካሊእ ነገራት አይኮነን ማእኸላዊ ኮሚቴ ህወሓት ስሩዕ አኼባ ስብሰባው ስለ ጌታቸው ወይም ስለ ሌላ ጉዳይ ለመነጋገር የተጠራ አይደለም። የህወሓት ማእከላዊ ኮሚቴ መደበኛ ስብሰባ ነው የተካሄደው። መደበኛ ስብሰባ ደግሞ መደበኛ ስራ ነው የሚገመግመው። ባለፈው ያጸደቅነው ዕቅድ ነበር በትግራይ ትራንስፎርሜሽንን እንዲሁም ዲሞክራሲያዊ የማድረጉን ሂደትም ለማረጋገጥ በጉባኤያችን በተቀመጠው አቅጣጫ መሠረት የወጣ እቅድ የዚህን የዝግጅት ምዕራፍ አፈጻጸምና የተግባር ምዕራፍ አጀማመር ነው የገመገም ነው። በአጭር ጊዜ ለውጥ ለማስመዝገብ ያቀድነውን ነው የያየ ነው። በተጨማሪም የሀገሪቱን ወቅታዊ ጉዳይም አንስተናል። ከዚያ አልፎ ስለ ግለሰብ የተወያየንበት ጉዳይ የለም። በአጠቃላይ ትግራይን እንዴት መለወጥ አለብን በሚል ጉዳይ ላይ ነው የተወያየ ነው። አቶ ጌታቸው የኮሚቴው አባል በመሆናቸው በስብሰባው ተሳትፏል ወይ ብዬ ጠይቄያቸዋለሁ። አቶ ነጋ ሲመልሱ እኔ በግሌ በስብሰባው ላይ አላየኋቸውም ብለዋል። ፌዴራል አቃቢ ሕግ አቶ ጌታቸው አሰፋ በሕግ እንዲጠየቁ ከትግራይ መንግስት ጋር እየተነጋገረ መሆኑ ባለፈው ሳምንት መግለጹ ይታወሳል። በዚህ ጉዳይም ደግሞ ለአቶ ነጋ ጠይቄያቸው እኔ የፓርቲ ውክልና እንጂ የመንግስት የለኝም፣ በፓርቲ ደግሞ ስለ ግለሰብ እንዳልተወያየን ገልጫለሁ ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቐለም ሙልጌታ ጽብሃን ለዘገባዎቹ እናመሰግናለን። አድማጮች፣ ተከታዩ ወደ የመን ያሻግረናል። የመን ውስጥ የሚካሄደው ጦርነት ከፍተኛ እልቂት ማስከተሉ እየተሰማ ነው። የጠመንጃ ተኩስና የቦምብ ፍንዳታዎች አያሌ ህት ህይወት አጥፍተዋል። ይሁን እንጂ በአገሪቱ የተንሰራፋው ረሃብ የማይናቅ ቁጥር ያላቸውን ሰዎች ህይወትም አጥፍተዋል። የዓለም የምግብ ፕሮግራምና የዓለም የምግብና የእርሻ ድርጅት በጋራ እንዳስታወቁት ሰባ ሶስት ሺህ የመናውያን ተርበዋል። የረድኤት ድርጅቶቹ በበኩላቸው ዕድሜያቸው ከአምስት ዓመት በታች ከሆኑ ከአንድ ነጥብ ስምንት ሚሊዮን በላይ ሕፃናት የተመጣጠነ ምግብ እጥረት አለባቸው ነው ያሉት ግጭቶች እስካልተገቱ ድረስ ሁኔታዎች እየተባባሱ እንደሚሄዱ ከደቡብ የመን አደን የደረሰን የኒሃ ዋድከር ዘገባ ያስረዳል አዲሱ አበበ ይዞ ቀርበዋል ሊና አሊ ሳናት ሱሃ የሦስት ዓመት ሕፃን ግን ከአራስ ልጅ ብዙም ከፍ የማትል ከሦስት ዓመት በፊት ነው። ከቤተሰቧ ጋር ታኢዝ ውስጥ የሚካሄደውን ውጊያ ሸሽተው ኤደን አቅራቢያ ወደሚገኘው በሕግ ወዳልተቋቋመ መጠለያ የኮበለሉት። በዚህ ላይ ሌና በከፍተኛ የተመጣጠነ ምግብ ጥረት ትሰቃያለች። መጀመሪያ ትውከት ነበራት፣ ከዚያም ሕመሙ እየባሰባት ሄደ። ናዲያ አህመድ አሊ ለአይአርሲ ማለትም ዓለም አቀፍ የነፍስ አድን ኮሚቴ ለተባለው ድርጅት ነው የምትሠራው እዚያም በተመጣጠነ ምግብ እጥረት የሚሰቃዩትን እንደ ሊና አይነቶቹን ህጻናት ትረዳለች። በጦርነቱ የተነሳ የተፈናቀለችውን የሊናን ጉዳይ የምከታተለው እኔ ነኝ። በግጭቱ ምክንያት ሊና ከፍተኛ ድርቀት ነበረባት። እርሷም ሆነች እናቷ ተገቢውን የተመጣጠነ ምግብ አላገኙም። ሁለቱም የሀገር ውስጥ ተፈናቃዮች ናቸው። የረድኤት ሠራተኞች ረሃቡ ያስከተለውን ችግር ለማስቀረት ከፍተኛ ትግል እያደረጉ መሆናቸውን ይናገራሉ። እንደገና የአይአርሲዋ ናዲያ አህመድ አሊ በርካታ የተመጣጠነ ምግብ እጥረት ያለባቸውን ሰዎች አስተናግደናል። የሚያሳዝነው ግን አንድ ሕፃን ጤነኛ ሆኖ ወደ ቤቱ ከሄደ በኋላ በተመጣጠነ ምግብ እጥረት ተመልሶ ይመጣል። ይህ የሚሆነው ደግሞ ቤተሰቡ ውስጥ ባለ የኢኮኖሚ ችግር ነው። ያ ብቻ አይደለም። ንጹሕ የመጠጥ ውሃ ያለመኖርም ለችግሩ ከፍተኛ አስተዋጽኦ ያደርጋል። በርካታ ተፈናቃዮች ንጹሕ የመጠጥ ውሃ ወይም በቂ ምግብ የማግኘት እድሉ የላቸውም። አብዱል ናስር ናሰር በመጠለያ ጣቢያው የሚገኝ የአንድ ግሮሰሪ ጠባቂ ነው። ከተፈናቃዮቹ የኑሮ ደረጃ አንጻር የሸቀጦች ዋጋ ውድ ነው። እኛ እንግዲህ መሸጥ እንጂ ዋጋ መተመል አንችልም፣ ነው ያለው። ኤደን የሚገኘው አል ሰላቃ ሆስፒታል የደቡባዊ የመን በሽተኞች ለከፍተኛ ሕክምና የሚላኩበት ብቸኛው ሬፈራል ሐኪም ቤት ነው። ይህ ሆስፒታል በቂ ገቢ ወይም የኃይል ምንጭ ስለሌለው በምዕራባዊው የወደብ ከተማ ሆደይዳ የሚካሄደው ግጭት እየበረታ በመጣ ቁጥር ሁኔታውም እየተባባሰና እየተበላሸ እንደሚሄድ ሐኪሞቹም ይናገራሉ። በዚህ ምክንያት ሆስፒታሉ ህሙማንን በማይቀበልበት ጊዜ በተወለደች በአንድ ዓመት ተምንፈቅ እንደ ሞተችው እንደ ሳባ መሐመድ ያለ ሁኔታ ይፈጠራል ማለት ነው። ሳባ የሞተችው በተመጣጠነ ምግብ እጥረትና በኒሞኒያ ነው። እናቷና አባቷ መሐመድ ባሉል መሐመድ ከኤደን ወዲህ ወደ ሆደይዳ ቢያመጧትም ህይወቷን ማትረፍ ግን አልተቻለም። ምንድ ነው የሆነው? ልጃችንን ለማዳን የሚችል አቅም ያለው ሆስፒታል አልተገኘም። ብዙ ከተሰቃየን በኋላ ተሰደድን። መጀመሪያ ሞካ ሄድን፣ ከዚያ ወደ ኤደን። ብዙ ደከምን። ነገሮች ይስተካከላሉ ብለን ግን ተስፋ እናደርጋለን ነው ያሉት። ሙሐመድ አሊ ኤደን ውስጥ የደብልዩ ኤፍ ፒ ማለትም የዓለም ምግብ ፕሮግራም ኃላፊ ናቸው። ዓለም አቀፉ ማኅበረሰብ በሚያደርገው እርዳታ አቅርቦት የመንን ከሰንጠረዡ ቀዳሚ ስፍራ ላይ እንዲያስቀምጣት ይማጸናሉ። ወደ ሁለት ዓመት ተኩል ለሚሆን ጊዜ ቆይቻለሁ። ሁኔታዎች ከመሻሻል ይልቅ እያሽቆለቆሉ ነው የሚሄዱት። ፍላጎቱ እየጨመረ የአቅርቦቱ መጠን ግን በተለይም የሆዴዳ ወደብ ከመዘጋቱ ጋር እየቀነሰ ስለመጣ የምግብ አቅርቦትን አስተማማኝ ማድረግ ወደማይቻልበት ደረጃ እየተደረሰ ነው። ዩናይትድ ስቴትስ መወሰኛው ምክር ቤት ዋሽንግተን ለሳውዲ አረቢያው ጦርነት የምታደርገውን እርዳታ ለማቆም ድምፅ ሰጥቷል። በተባበሩት መንግስታት ድርጅት የሚመራው የስዊድኑ የሰላም ውይይትም ጊዜያዊ የተኩስ አቁም ጥሪ አስተላልፏል። እነዚህ እንግዲህ በሚሊዮን የሚቆጠሩ የመናውያንን ከጦርነቱ አፋፍ ለማዳን የተወሰዱ አዳዲስ እርምጃዎች ናቸው። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ 3 ሰዓት ከ25 ያመለክታል። እዚህ ግድም በሙዚቃ ፋታ እንወስድና ወደ ዘገባዎቻችንና ቅንብሮቻችን እንመለሳለን። መስፍን አበበ ነው። ተከታዩ ድምፃዊ ነው። And we gave you know, not the same. δ ρφρπα ν έκας πς κατάους ην λλάντι καρραγιν δινο λάδες አድማጮች አሁን ደግሞ እናንተው በድምፅ ከምትልኩት መልእክት ጥቂቱን እናሰማለን። ሰላም ቪኦኤች እንዴት ናችሁ? ሰላም ናችሁ? እኔ የምደውለው ከካልጋሪ ካናዳ ነው። ስለ ዲያስፖራ ትረስት ፈንድ ለመናገር ፈልጌ ነው። እኛ ኢትዮጵያውያን ውጭ ሀገር ያለ ነው ማለት ነው። ከዚህ በፊት የተደራጀ ነው በተለያየ ኮሚኒቲ ስም ስር ነው የተደራጀ ነው። ለምሳሌ ዋሽንግተን አካባቢ ያሉት በኢትዮጵያ ኮሚኒቲ ስር ነው ያሉት። ሚኒሶታ አካባቢ ግን ኦሮሞ ኮሚኒቲ ነው ያለው፣ በዛ ስር ነው የነበር ነው። እኔም እንደ ኦሮሞ በዛ አይነት መሪነት ስለነበርን አሁን ደግሞ ከዚህ በኋላ የሚቀጥለው ምን ይሆናል? አሁን ዲያስፖራ ትረስት ፈንድን እኛ እንዴት እንደምናደርግ ራሱ ግራ ገብቶናል። ህብረተሰቡ አማርኛ የማይናገር ሰው አለ፣ እነሱንም ማናገር ያስፈልጋል። መንግስት ይሄ ነገር ሁሉንም ኢትዮጵያን ኢትዮጵያውያንን ያቀፈ ለማድረግ ምንድን ነው መደረግ ያለበት? እዛ ዲሲ አካባቢ ተቀምጠው ይሄንን ነገር ከፈቱ። ግን ከዚህ በፊት እኛ የራሳችን የኦሮሞ ኮሚኒቲ አለ፣ አደረጃጀታችንም የተለያየ ነው። በሂደት በትግል አብረን ባንዲራችን ይዘን ወጥተናል። ለውጡ መጥተዋል በትብብር ማለት ነው። አንድ ግን ተዋህደን አንድ አልሆንም። ስለዚህ አሁን እንዲህ እንዲህ አይነት ነገሮችን ስናደርግ በኦሮሞ ኮሚኒቲ ስም ከፍተን ነው እኛ የምናደርገው ወይስ መንግስትስ ምንድን ነው እዚህ ላይ የሚያደርገው ለማለት ነው። ሀሎ፣ ጤና ቴሌቪዎች እንደምን አላችሁ? ወርቁ እባላለሁ። ከዋሽንግተን ዲሲ ነው የምኖረው እኔ በቀጥታ ይህን መልእክት ማስተላለፍ የፈለኩት ለውድ ጠቅላይ ሚኒስትራችን ለክቡር አብይ አህመድ ና ነን ለማቲም ነው ትግሉን የኢትዮጵያ ያዝ ትግል ያመጣው ትግል ነው። እና ይህ ትግል በእውነት የተሳካ እንዲሆን የክልልና በጎጥ በቋንቋ የተከለለው ክልል ያመጣው ችግር ስለሆነ ያለውን ችግር ለማጥፋት ይህን የክልል ነገር አጥፍቶ እነሱን በውዞ ካላስገባን በስተቀር መለስ የጣለው መርዝ የሚነቀል አይመስለኝም። የተቆመልበት አላማ አንድ ለኢትዮጵያ ከሆነ ይሄ በዘር የተቋቋመን ነገር ማጥፋት ያስፈልጋል። ይሄን የሚደረገው መበወዝ ነው። ኃይሉን እስካልበወዛችሁ ድረስ፣ ወደ አንድ እስካላመጣችሁ ድረስ የክልል ኃይሎች ወይም ታጣቂ ምናምኑ ሰላም ለኢትዮጵያ ሊያመጣ አይችልም። አመሰግናለሁ። እግዚአብሔር ኢትዮጵያን ይወዳል። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በተለይ በፕሮግራሞቻችን በቀረቡ ቅንብሮችና ዘገባዎች ላይ ያሏችሁን አስተያየቶች አድርሱን፣ ተሳተፉ። አድማጮች የምትከታተሉት በ22፣ በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ሳየንን ሁለተኛውን አጋማሽ ስርጭታችንን በርሶ አሁን ወደ ቅንብሩ ክፍለ ጊዜ ክልላዊና ብሔር ተኮር ይዘት ባላቸው ጉዳዮች ላይ የሚያተኩሩ መገናኛ ብዙሃን ለሀገር ስጋትም እድልም ናቸው ተባለ ይለናል አዲሱ ዘጋቢያችን ግርማቸው ከበደ መንግስትና ሚዲያ አሁን ያለውን መልካም አጋጣሚ በአግባቡ እንዲጠቀሙበትም ጥሪ ቀርቧል እነዚህ ሀሳቦች የተነሱት የኢትዮጵያ መገናኛ ብዙሀን ኃላፊነትና ነጻነት መንገዱን ማን ይደልድለው በሚል ርዕስ በተካሄደ ውይይት መሆኑን ጠቅሷል። ቀደም ብዬ እንደገለጽኩት አዲሱ ዘጋቢያችን ግርማ ከበደ ነው። በዚህ በመጀመሪያው ዘገባው ይህን ያደረሰን እንሆ። በኢትዮጵያ ሳይንስ አካዳሚ አዘጋጅነት ትናንት በተካሄደው ውይይት የመነሻ ሀሳብ ያቀረቡት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህሩ ረዳት ፕሮፌሰር ጌታቸው ድንቁ ህብረተሰቡ ከጋዜጠኝነት ስለሚጠብቃቸው ኃላፊነት ማብራሪያ ሰጥቷል። ዜጎችን ማገልገል ተቀዳሚ ዓላማው ያደረገ ሀቅን ሳያዛባ የሚያቀርብ ሚዛናዊ የሆነ የመረጃ ትክክለኝነትን የሚያረጋግጥ ጋዜጠኝነትን ህብረተሰቡ እንደሚጠብቅ የተናገሩት መምህሩ ሚዲያው ከዚህ ያለፈ ኃላፊነት እንዳለበትም አሳስበዋል። ህብረተሰብ ችግር በገጠመው ጊዜ ወደ ክፋት መንገድ ከሚገፋፋው ስሜታዊው ከሚያደርገው ይልቅ ችግር ሊደርስ ያለውን ችግር የሚቀርፍለትንም እንዲሆን ጋዜጠኝነትን ይጠብቃል። ከዛም ባሻገር ደግሞ በዴሞክራሲ ስርዓት ውስጥ የሙግት መድረክ ሆኖ የተለያዩ ሀሳቦች የሚንሸራሸሩበት እንዲሆኑም ይጠብቃል። ከዛም ባለፈ ደግሞ የተለያየ ፍላጎት ካላቸውና አንዳንዴም ጉልበተኛ ከሆኑ አካላት እንዲጠብቀውም ህብረተሰቡ ጋዜጠኝነትን ይጠብቅበታል። የማህበረሰባዊ ኃላፊነት ባህል በጋዜጠኝነት ውስጥ እንዲዳብር ህብረተሰብ ይጠብቃል። ነፃ ያልሆነና ማህበረሰባዊ ኃላፊነትን የማይወጣ ሚዲያ አደጋው የከፋ እንደሚሆንም ተናግረዋል። ታዳጊ ዲሞክራሲ ስር እንዳይሰድ እንዳይሰድና ለሚዛናዊነት መቀጨጭም ምክንያት ይሆናል። ያልዳበረ ያልዳበረና ያልበሰለ ጋዜጠኝነት ጽንፍ የረገጠ የሚዲያ አሰራር በመፍጠር የሀሳብ ብዝሃነት ይጋፋል። የፖለቲካ ኢኮኖሚ ንቃቱ የተጓደለ ህብረተሰብ ይፈጠራል። እንዲህ አይነት ህብረተሰብ ደግሞ ሲፈጠር መልሶ ለጭቆና ምቹ ሆኖ ይገኛል። በተለይ ህብረት ህብረ ብሔራዊ በሆነች ኢትዮጵያ ማብቂያ ወደሌለው የእርስ በርስ ጦርነት ሊያስገባ ይችላል። የኢትዮጵያን የሚዲያ ታሪክ በወፍ በረር የቃኙት የጋዜጠኝነት መምህሩ ከ1983 ዓ ም እስከ 1984 ዓ ም ድረስ ሚዲያው የጫጉላ ጊዜ ላይ ነበር። አሁን ያለንበትን ጊዜ ለመግለጽ ጠንካራ ድምዳሜ ላይ ለመድረስ ቢያስቸግርም፣ ተመሳሳይ የሽግግር ወቅት ላይ እንደሚገኝ መገመት እንደሚቻል በተለይ ለአሜሪካ ድምፅ ተናግረዋል። ምንድን ነው በአጠቃላይ ያው መልካም ነው የሚል ከፈት ብሏል የሚል ነገር አለ ከይዘቶችም አንጻር ከአቀራረብም አንጻር ስናይ ሻል ያሉ ነገሮች እየታዩ ነው። ስለዚህ ይሄ ምን ያክል ይቀጥላል የሚለውን ከአሁኑ መናገር ስለማይቻል የጫጉላ ጊዜ ነው ብሎ ሌላ የጫጉላ ጊዜ ነው ብሎ ማሰብ ይቻላል። በውይይቱ ተሳታፊ የነበሩት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር ዳግማ ፈወርቅ አሁን ሚዲያው የጫጉላ ጊዜ ላይ ይገኛል ለማለት የሚና ለውጥ ያደርጋል ወይም አያደርግም የሚለውን ጊዜ ሰጥቶ ማየት እንደሚያስፈልግ ያምናሉ። ሆኖም በፖለቲካ ለውጥ ወቅት የሚታዩ ድክመቶች ሚዲያው እያጋጠመው እንደሆነ ይናገራሉ። እንደዚህ አይነት የጫጉላ ጊዜ ብዙ ብዙ ድምጾች ስለሚከፈቱ፣ በተለይ በፖለቲካ ለውጥ ውስጥ ድምጻችን ይሰማል፣ ሊሰማ ይገባል ብለው የሚያስቡ የማህበረሰብ ክፍሎች ስለሚኖሩ እነሱን እንወክላለን የሚሉ ሚዲያ የሚከፍቱ ግለሰቦችና ድርጅቶች ይመጣሉ። እነሱ ደግሞ በስራቸው ላይ የዛን ማህበረሰብ ውክልና ብቻ ይዘናል ብለው ስለሚያስቡ እንደ አጠቃላይ የማህበረሰብ ድምጽን ከማስተጋባትና የጋዜጠኝነት መርሆችን ከመጠበቅ ባለፈ ባፈነገጠ መልኩ በደንብ የአቀንቃኝነት ሚና ነው የሚኖራቸው። አሁን እየሆነ ያለውን ብንመለከተው የብሄር ተኮር ሚዲያዎች በደንብ እየተስፋፉ የመጡ መጥተዋል። የነበሩት ሚዲያዎች ደግሞ በክልል መንግስታት የተደራጁ ሚዲያዎችም ወደ ብሄር ሚዲያነት እየተቀየሩ ነው፣ ትራንስፎርም እያደረጉ ነው። ይሄ አይነት ችግር አለ። ስለዚህ በዚህ መሀል የጋዜጠኝነት መርሆች ይጣሳሉ። አጠቃላይ እንደ ሀገር የሌሎች ቡድኖች የሌሎች ብሄሮች ድምጽ መሰማት ሲኖርባቸው እየተረሱ ይሄዳሉ። ስለዚህ የፖለቲካ ለውጡም አቅጣጫውን ሊስት ይችላል ማለት ነው። ብሄር ተኮር የሆኑ ሚዲያዎች እያደጉ መጥተዋል ያልኩት እነዛን የብሄር ተኮር ሚዲያዎች የከፈቷቸውና በባለቤትነት እያስተዳድሯቸው ያሉት ዋና ልምዳቸውም በትምህርት ዝግጅታቸውም በምንም ብታስበው ጋዜጠኞች አይደሉም። በአቅንቃኝነት የቆዩ አክቲቪስት የነበሩ ናቸው። ቀጥታ ወደ ሚዲያ ስራ ሲገቡ ስለ ጋዜጠኝነት ስነ ምግባር አያቁም። ስለ ጋዜጠኝነት የሙያ ደረጃዎች አያቁም። ስራዎቻቸው በሙሉ የሚቃኙት በአቀንቃኝነት መርሆች እና በአቀንቃኝነት ልምድ ነው የሚሆነው። ያ ሲሆን ቅድም እንዳልኩት ለምሳሌ በአንድ ጉዳይ ላይ አዘጋገባቸው የሚሆነው ያ እወክለዋለው ችግሩ እንዲፈታለት ፈልጋለሁ የሚሉትን አካል ጉዳይ ማቀንቀም ብቻ ነው የሚሆነው። በጋዜጠኝነት ደግሞ ሚዛንን መጠበቅ፣ ሀቀኛ መሆን፣ ትክክለኝነትን ማረጋገጥ፣ ለሁለት አካላት እኩል የሆነ እድል መስጠት የሚባሉ መርሆችን ይጥሳል ይሄ በመሰረታዊነት። ስለዚህ ሞር የአቀንቃኝነት ስራ ነው የሚሰሩት። ምናልባት በህግ ጋዜጣ ከፍቶ የአቀንቃኝነት ሚናን መወጣት ክልክል ላይሆን ይችላል። በጋዜጠኝነት የሙያ ደረጃ ስንቃኘው ግን የምንፈልገውን አይነት የዲሞክራሲ ስርዓትና የሚዲያ ባህል ዲሞክራሲያዊ የሚዲያ ባህል ለመገንባት ግን አያስችልም። ለዛ ነው አሁንም አጠቃላይ የኢትዮጵያን ማህበረሰብ ድምጽ አለማስተጋባት፣ አርእስቶችን በጣም ሰንሴሽናላይዝ ማድረግ ማጮህ የሚታዩት አላማቸው የዛን ቡድን ሀሳብ ብቻ ማቀንቀን ስለሆነም ጭምር ነው እና በጣም ፕሮብሌማቲክ ነው፣ አስቸጋሪ ነው። ረዳት ፕሮፌሰር ጌታቸው ግን ብሔር ተኮር ሚዲያዎች ስጋት እንደሚፈጥሩ ሁሉ መልካም እድልን ይዘው ይመጣሉ ብለዋል። ከውይይቱ በኋላ ለአሜሪካ ድምፅ በሰጡት አስተያየት ምንድን ነው እንደድሉ ከተደራሽነት አንጻር ብዙ የህብረተሰብ ክፍሎች በሚረዱት ቋንቋ ስለ አካባቢያቸው በሆነ ነገር ላይ ትኩረት የሚያደርግ ይዘትን የሚያመነጩ ሚዲያዎች ብዙ አልነበሩ፣ በማዕከል አካባቢ ውስን፣ እነሱም ደግሞ በማዕከል ላይ የተወሰኑ ተደራሽነታቸው ሊሚትድ የነበሩ ነበሩ። ስለዚህ ይሄ ወደ ሁሉም የሀገሪቷ ክፍሎች የሚዲያ ስርጭት መድረሱ በጎ ነው። ሰው በሚገነዘበው ቋንቋ ሚዲያን ማግኘት መጀመሩ በጎ ነው። የሚመለከተው ጉዳይ ላይ የሚያሳትፈው ነገር ላይ ሚዲያን ፕሮዳክት ማግኘቱ በጎ ነው። ነገር ግን አዘጋገቡ ላይ በተለይ እኛ ሀገር አሁን እንግዲህ የክልል አደረጃጀት ስላለ ይሄ የክልል አደረጃጀት ደግሞ መሰረት ያደረገው የጎሳን፣ ብሄርን፣ ብሄረሰብን ስለሆነ ይሄ ሚዲያው እሱን መስመር ተከትሎ ከሄደ እና ፍሬም በሚያደርግበት ጊዜ መልእክቶቹን በሚቀርጽበት ጊዜ ለዛ ላቋቋመው ክልል ወገንተኝነቱን በተደጋጋሚ እና በግልጽ የሚያሳይ ከሆነ አገራዊ የሆነውን የጋራ የሆነው ራዕይ ለማራመድ ይቸገራል ወይም ሁለቱ ነገሮች ይጋጩበታል እና ይሄ ደግሞ ሄዶ ሁሉም በየጓዳው ራሱን የራሱን ነገር የማድረግ እና ለአንድ ሀገር ግንባታ አብሮ የመኖር ነገር አስተዋጽኦ የሚጠበቅበትን ያክል ሳያደርግ ይቀራል ብቻ አይደለም። ምናልባትም ወደ ግጭትም ሁሉ ሊያመራ ይችል ይሆናል። ሚዲያውን ተከትሎ ህብረተሰቡ እሱን እየሰማ ሚሄድ ከሆነና ሚዲያው ደግሞ ባልተፈለገ መልኩ ስሜት ላይ አትኩሮ የሚዘግብ ከሆነ አደጋም እንዳለው እገነዘባለሁ። ሚዲያው ከ1983 ዓ ም ከነበረበት ነጻነት ከሚታይበት የጫጉላ ጊዜ በተለያዩ ምክንያቶች ወጥቶ ወገንተኝነት የሚታይበት ዘመን ውስጥ ገብቶ እንደነበርም ረዳት ፕሮፌሰር ጌታቸው በውይይቱ አብራርተዋል። ነገር ግን አሁን በፖለቲካ ለውጡ ሚዲያው ያገኘውን እድል በድጋሚ እንደማያጣው ተስፋ እንደሚያደርጉም ለአሜሪካ ድምፅ ተናግረዋል። ተስፋው ደግሞ በፖለቲካል ኢኮኖሚውም በብዙ አካባቢዎች በሚደረጉ ለውጦች የታቀፈ ስለሆነ ከዴሞክራሲው አንጻር በምታይበት ጊዜ ምዳሩ የሰፋ ስለሆነ ሚዲያ ሚዲያና ዴሞክራሲ ደግሞ በጣም ተቀራራቢ ስለሆኑ፣ ይሄ በምዳሩ መስፋት ለሚዲያውም ያመጣው ተስፋ ከዚህ ቀደም እንደነበሩት ብልጭ ብሎ እንደሚጠፋ አይመስለኝም። ሳስበው ቀጣይነት ያለው ይሆናል። ይሄን እድል ልናጣውም አይገባም። ማለት መንግስት እንደሱ አይነት ፍላጎትም ቢያሳይ ህብረተሰብ የተማረው በቂ ትምህርት ስላለ እስከዛሬ ያንን መፍቀድ የለበትም ብዬ ነው እምለው። መጠየቅ እንዲሆን ጫና ማሳደር ሁሉ ይጠበቅብናል። ወደ ኋላ የማፈግፈግ ምልክት ካሳየ መንግስት ከስህተቶቹ የተማረው ሚዲያውም ጭምር ይመስለኛል። በስሏል የጋዜጠኝነት መምህሩ አቶ ዳግም ደግሞ ወዳለፈው ዘመን ላለመመለስ ሚዲያው ከፍተኛ ኃላፊነት አለበት ይላሉ። እንግዲህ አንድም ጋዜጠኞቹ የሙያ ስነ መግባራቸውን ሳይጠብቁ እየሄዱ ለመንግስት አፈና እንደ ምክንያት ከሆኑ እንደ ሰበብ ከሆኑ ይሄንን እድል ልናጣው እንችላለን። ግን እነሱ ሰበብ እንኳን ሳይሆኑ መንግስት የባህሪ ለውጥ አምጥቶ ሚዲያው እኔን በመተቸቱ ምክንያት የፖለቲካ ቅቡልነት አጣለሁ ብሎ ካሰበ መልሶ እንደ ቀደሙት ሁለት መንግስታት ሁሉ ሚዲያውን ሊገድበው ይችላል ማለት ነው። ይሄ ይሄ ያሰጋል። በውይይቱ መነሻ ሀሳብ ላቀረቡት ረዳት ፕሮፌሰር ጌታቸው ድንቁ ደግሞ ሚዲያው ወደፊት በመራመድ ማህበራዊ ኃላፊነቱን እንዲወጣ መንገዱን የሚያደላድሉት መንግስት ራሱ፣ ሚዲያው፣ ህብረተሰቡና የጋዜጠኝነት ትምህርት ቤቶች ናቸው። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ፣ አዲስ አበባ። ግርማቸው ከበደን ለዘገባው እናመሰግናለን። በደቡብ ክልል የሚገኙ ዞኖች በክልሉ የመደራጀት ፍላጎት በርክቷል። ምክር ቤቶቻቸውም የክልልነት ጥያቄ እየተቀበሉ ለክልል ምክር ቤት እያሳወቁ መሆናቸው እየተገለጸ ነው። የክልል መዋቅር ጥያቄ የህገ መንግስታዊ መብት ቢሆንም በአስረኛው ድርጅታዊ ጉባኤ ካስቀመጧቸው አቅጣጫዎች ውጭ ነው እያለ ነው የደቡብ ኢትዮጵያ ሕዝብ ዲሞክራሲ ንቅናቄ በአንጻሩ የአገሪቱ ህገ መንግስት ደግሞ በክልሉ የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን ይደነግጋል። በሐዋሳና ወላይታ ሶዶ ዩኒቨርሲቲ የህግ ምሁራን ጥያቄዎቹ ህገ መንግስታዊ ስለሆኑ መፈታት ያለባቸው በህገ መንግስቱ ድንጋጌ እንጂ በፖለቲካ ድርጅቶች ጊዜያዊ አቋምና አቅጣጫ አይደለም ይላሉ። ክልሉ ጥያቄውን ተከትሎ በሚነሱ ችግሮች የከፋ ጉዳት እንዳያስተናግድ የክልሉ መንግስት ማድረግ ስላለበትም ጉዳይ ምሁራን ሀሳባቸውን ሰጥተዋል። ዮናታን ዘብድዮስ ከሐዋሳ ዝርዝሩን አጠናቅሯል፣ ቀጥሎ ይቀርባል። እንደ አገሪቱ ህገ መንግስት በክልልም ሆነ በዞን እንዲሁም በወረዳ የመደራጀት መብት የተመለከቱ ጉዳዮች በአንቀጽ 47 ምላሽ ያገኛሉ። በዚህ አንቀጽ ንዑስ አንቀጽ አንድ የኢትዮጵያ መንግስት ዘጠኝ አባል ክልሎች እንዳሉ ያስቀምጣል በእነዚህ ክልሎች ውስጥ ተካትቶ ብሔሮች ብሔረሰቦችና ህዝቦች ባሻቸው በማንኛውም ጊዜ የየራሳቸውን ክልል የማቋቋም መብት አላቸው ሲል በኒውስ አንቀጽ ሁለት ለተደነጋል። የማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል ለማቋቋም ሁኔታ የሚያገኘው የጠያቂው ብሔር ብሔረሰብና ህዝብ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት ማግኘቱ ሲረጋገጥና ጥያቄው ለክልል ምክር ቤት ቀርቦ በአንድ ዓመት ውስጥ ለህዝበ ውሳኔ ሲደራጅ ነው። በአሁኑ ወቅትም በደቡብ ክልል የሚገኙ የዞን አደረጃጀቶች ከተወሰኑ ዞኖች ውጭ አብዛኛዎቹ ክልል የመሆን ጥያቄ እያነሱ ይገኛሉ። ክልሉን እየመራሁ ነኝ የሚለው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደሄደን ደግሞ ለአፈጻጸም አያመችኝም እያለ ነው። የደሄደን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ መገስ ባልቻም በክልሉ ውስጥ 56 ብሔር ብሔረሰቦች አሉ ብያለሁ። እነዚህ ብሔር ብሔረሰቦች በሙሉ ባላቸው ህገ መንግስቱ ባስቀመጠላቸው ምክር ቤቶች በሙሉ ክልል እየሆን እየወሰን ብሎ የሚሄዱ አይነት ውሳኔ እየወሰኑ የሚሄዱ ከሆነ ለአፈጻጸም ያስቸግራል፣ ለሀገርም ተጽዕኖ አለው። የበለጠ እንደ ሀገር አንድነት እንፈጥራለን፣ የህዝብ ትስስር እንፈጥራለን፣ ጠንካራ ገር እንፈጥራለን ከምነው አንጻር አደረጃጀቱ ምክንያታዊ እንዳሆነ ያደርገዋል። ጥያቄዎቹ ሕገ መንግሥታዊ ቢሆኑም በአስረኛው ድርጅታዊ ጉባኤ ከተቀመጡ አቅጣጫዎች ውጭ ናቸው ብለዋል። ድርጅቱ ክልሉን እያስተዳደረ የሚገኝ መንግስት በመሆኑ የቱ ለህዝብ ይጠቅማል የሚለውን ጥያቄ ከግምት ያስገባል ነው ያሉትም። እኔ ያሁን የሚያስቀምጠው አቋም የግል አቋም አይደለም፣ የፓርቲ አቋም ነው፣ የጉባኤ አቋም። አንድ ፓርቲ የራሱ አቋም አለ፣ ውሳኔ አለ። ያ ጉባኤ አባላት ያለ ምንም ልዩነት ነው ወስኖ የወጣው። ስለዚህ የትኛው ነው የሚጠቅመው ነው እንቆም ብሎ የተበሳጩ ሰዎችም ካሉ በሳጭ አይገባም የእነሱን ውሳኔ መቃወም አይደለም ህገ መንግስቱን የተከተለ አይደለም በሚል አይደለም፣ ግን ድርጅቱ ከያዘው አቋም አንጻር ትክክል አለ። የድርጅታችን አቋም ደግሞ ለህዝቡ ሊጠቅማል ብለን ስናስብ ሁሉም ዞን ክልል ቢሆን ነው የሚሻለው? 13 ክልል ሆኖ መውጣት ነው የሚሻለው፣ ወይንስ ክልል ሊመስል የሚችል ነገር ህዝቡን የስነ ልቦና፣ የህዝብ ትስስሩን፣ የኢኮኖሚ ትስስሩን ሁሉን ነገሮችን ግምት ውስጥ አስገብተን ዘላቂ መፍትሄ ሊሰጥ የሚችል መልስ መስጠት ነው፣ በሰከነ ሁኔታ ማየት ነው የሚሻለው። ሆኖ ድርጅቱ የያዙ አቋም ይሄ በመሰረታዊ ጉዳዮች ላይ ጥናት በማድረግም ምላሽ ይሰጣል ብሏል። ስምንት ዘጠኝ ዞኖች በአንድ ጊዜ ክልል የመሆን ጥያቄ ሲያመጡ ጤናማ ነው ወይ ብሎ ማየት ይጠይቃል። ለምን ምንድን ነው ይሄ ነገር የሆነው የሚለውን ማገናዘብ ይጠይቃል ማለት ነው። ሀላፍነት ስላለበት ስለዚህ ህገ መንግስታዊ አይደለም አደለም። የኛውን ጥያቄያችን ነው። አንድ ዞን ክልል ሁ ወጣሉ ብሎ ጥያቄ የሚያቀርበው ምን ጎሎበት ነው? ምን ጉዳይ ምንም ስላልተመለሰለት የሚለውን እንየውን። ይሄ ስላልተሟላ ለኝ ነው። ነገር ከለየን በኋላ ህዝቡ በቃ ይሄ ይ ህገ መንግስቱ በጠቃመጠልኝ አሰራት ተከትዬ ክልል ሆናለሁ ካለ በህገ መንግስቱ መንገድ ሊሄድ ይችላል። የክልልነት ጥያቄዎች በዋሉ ባደረ ቁጥር በክልል የምነሱ ግጭቶች ለሰው ቤት ልፈት፣ ለዩኒቨርስቲ ውድመትስና በአጠቃላይ ለሰላም የሚያመጡት ምክንያት ይሆኑ ይገኛሉ። የህግ ባለሙያዎች መሰል ጥያቄዎች ምላሽ ማግኘት ያለባቸው በህገ መንግስቱ ድንጋጌ መሰረት ነው እያሉ ነው። በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ኃላፊና የህግ መምህር ረዳት ፕሮፌሰር ተሰማ ይልያስ ህገ መንግስቱ ብሄሩ ራሱ የራሱን ማንነት ራሱ ነው የሚወስነው ነው የሚለው አንቀጽ 47 አለ ህገ መንግስቱ በራሱ የሚወስነው ማለት ነው ማለት ነው ሌላ ጠልቃ የሚገባ ፖለቲካ የለም። ሌላ ጠልቃ የሚገባ መንግስት የለም ማለት ነው። ስለዚህ በራሱ ወስነው እንደ ራሴዎች አጽድቀው እንግዲህ አሁን ስለምለው እንደ ራሴ ነው ራሱ ወሰነ ማለት ነው እንጂ ሌላ ጠልቃ የሚገባ በህገ መንግስቱ መሰረት የለውም። ከምንም በላይ አሁን መታሰብ ያለበት ህገ መንግስት አክብሮና አስከብሮ ሰላምን የማረጋገጥ ጉዳይ ነው ብለዋል። አሁን ህገ መንግስቱን ማስከበሩ ካልመጣ ህዝባዊ አመፅ ይመጣል። እሱ ደግሞ የፖለቲካ ክራይስ ያመጣል፣ ማህበራዊ ክራይስ ያመጣል። ለውጡን ራሱ ወደኋላ እንዲመለስ ያደርጋል። ደቡብ በዚህ ደረጃ ማንነት ጥያቄዎች መጠየቅ መንግስትን ለአስደስት ይችላል ነገር ግን የግድ ነው፣ መመለስ አለበት የግድ ነው። ምክንያቱም ህገ መንግስቱን አክብሮ ነው ወደፊት ራመድ የሚችለው እንጂ ልክ መጀመሪያ ከለውጡ በፊት እንደነበረው በማፈን የትም ልራመድ አይችልም። በወላይታ ሶዶ ዩኒቨርሲቲ የህግ መምህር የሆኑት የአሬድ ከፍ ያለውም የረዳት ፕሮፌሰር ተሰማን ሀሳብ ይጋራሉ። ራስ በራስ ማስተዳደር ጉዳዮች መታየት አለባቸው ከህገ መንግስቱ ህገ መንግስቱ አንጻር ነው መሆን አለበት ና ምናልባት ፖለቲካ የሚያስፈልጋቸው ነገሮች ማለታ ሊሽን ሊሰጥ ይችላል። ነገር ግን ከዛ ባለፈ በድርጅት የሚቀመጡ አቅጣጫዎች ለመስጠት ላልመከልከልም ዋናው መስፈርት እሱ አይሆንም። በክልል የመደራጀት ጥያቄ በአያሌው ተንጸባረቀው ያለ ምክንያት መሆኑን ተናግረው የህዝብ ፍላጎት ከግምት መግባት እንዳለበት አንስተዋል። ከአስተዳደርና ፈጽም ጋር በተያያዘ ለሚቀርቡ ምክንያቶች የቅድሞ አወቃቀርም የራሱ የሆነ ችግር እንደነበረበት ጠቁሟል። አሁን ያለው ተጨባጭ ሁኔታ ምንድን ነው? ለምሳሌ ምዕራብ ዞኖች አሉ፣ በጣም ርከው ያሉ ማለት ነው ብዙ ክልሎችን አቋርጠው ና የሚደርሱና በጣም ተራርቀው ያሉ ስቱን ነበራዊ ሁኔታ በማየት መንግስት ሳይዘገኝ ምላሽ ቢሰጥ የተሻለ መሆኑን ምሁራን ተናግረዋል። መሆን ያለበት መንግስት አፋጣኝ ምላሽ መሰጥ ነው። ጥያቄያቸው ተቀባይነት ይኖረዋል አይኖሩም የሚሉ ነገሮች ከህዝብ ጋ ተነጋገሩ ወዲያው ምላሽ ቢያገኝ መንግስት ትኩረት ወደዚህ እያደርገ የተሻለ ነው። ጥያቄዎችን ለመመለስ በሳይንሳዊ መንገድ ጥናት የተደረገ መሆኑን የጠቀሙት አቶ ሞገስ ጥናቱ የሚወስደውን ጊዜ ና መቼ እንደሚገለጽ የተናገሩት ነገር የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም የዮናታን ዘብድዮስን ለዘገባው እናመሰግናለን። አድማጮች፣ አሁን ሳምንታዊው ቅንብር ሐኪሞን ይጠይቁ። ሐኪሞን ይጠይቁ በምሽቱ ቅንብሩ ቀለምን የመለየት አይን ጤና ችግር ምንነትና ተፈጥሮ ዙሪያ ትኩረት ያደርጋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ይዞ ቀርቧል። ትልቅ ሰው ተሾመ ባላለሁ የአይን ሕክምና ባለሙያ ነኝ። በአዲስ አበባ ዩኒቨርሲቲ በአሶሺዬት ፕሮፌሰር ደረጃ አይን ሕክምና ትምህርት ክፍል ውስጥ በአስተማሪነት ትክሎች ይሰጣለሁ። ሬቲና ሕክምና ስፔሻላይዜሽን ላይ ረጅም አመሰር ይችላሉ። መልካም ዶክተር ትልቅ ሰው በቅድሚያ ለጊዜው አመሰግናለሁ። በልማድ በእንግሊዝኛው አጠራር ከለር ብላይንድነስ በመባል የሚታወቀውን ቀለማትን ያለማየት ወይም በትክክል ያለመለየት ችግር ይመለከታል። እስኪ የችግሩን ምንነት በቅጡ ለመረዳት እንሞክር። ይህ ከለር ብላይንድነስ የሚል ስያሜ የተሰጠው የህመም አይነት በምን ይፈጠራል? ምንድን ነው ጠባይውስ? ከለር ብላይንድነስ ወይም ከለር ያለማይ ችግር በአብዛኛው ሄሬዲታሪ ወይም በዘር የሚመጣ ችግር ነው። አንዳንድ በመጠኑ ደግሞ ከአንዳንድ አይን በሽታዎች ጋር ተያይዞ የአይን ውስጥ ያለው የኦፕቲክ ለር የሚባለው ላይ በሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው ጄኔቲክ የሆነ ችግር ነው። በዘር የምንኖር ሰው ምናልባት ወላጆቻችን ወይም የእነሱ ወላጆች ወደ ኋላም ሊሄድ የሚችል ዘር ሀረግ ተከትሎ የሚመጣ የአይን ችግር ነው። አዎ በዘር ሀረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነስ የሚባለው አብዛኛው ኮመን የሆነው እሱ ነው። ወደ እስከ ስምንት ፐርሰንት የሚሆኑ ወንዶች በዚህ አፌክትድ ይሆናሉ ተብሎ ይታሰባል። ይህ አብዛኛው አሁን ባለው ጄኔቲክ ወይንም በዘር ሊተላለፍ ችግር ነው። ከመቶ ሰዎች ስምንቱ ለዚህ ሊጋለጡ ይችላሉ። እነኚህም ወንዶች ናቸው፣ ይበልጡን በሴቶች ላይ ብዙም አይታይም ነው ያሉን። ዶክተር ትልቅ ሰው፣ አንድ ሰው ከለር ብላይንድ መሆኑ ወይንም ቀለማትን የመለየት ችግር እንዳለበት ሌላ የአይን ብርሃን ችግር ከሌለበት በትክክል ማየት የሚችል ከሆነ ቀለማት የመለየት ችግር እንዳለበት ሁሉም ሰው ሊያውቀው ይችላል? ሳያውቀው ሊኖር ይችላል። በምንድን ነው ከምርመራ ውጪ አንድ ግለሰብ ሊያውቅ ሊረዳ የሚችለው? አሁ ጥሩ ጥያቄ ነው። ከለር ብላይንድ ነስ ካለ ይሄ ከልጅነት ጀምሮ የሚኖር ችግር ስለሆነ ልጆች ችግር ከለር ቪዥን ስክሪኒንግ ካልተደረገላቸው እስኪያድጉ ድረስ ይህ ችግር እንዳለባቸው ላያውቁ ይችላሉ። ብዙ ትምህርት ቤቶች በተለይ ባደጉ ሀገሮች ይሄ የእይታ ስክሪን ማድረግ ከለር ቪዥንን ጨምሮ ያካትታል። በዚህ ምክንያት ማለት ነው እዚያ እነዚህ ልጆች በትምህርት ጋር ተያይዞ ከለር ጋር የተያዙ ቪዥዋል ታስኮች ወይም ትምህርቶችን የመረዳትና የመገንዘብ ችግር ሊያጋጥማቸው ይችላል። እነሱም ያለባቸውን ችግር ስለማያውቁ ወላጆቻቸውን የማሳወቅ ምድል ላይኖራቸው ይችላል። በልምድ እንዳየነው አንዳንድ ሰዎች ካደጉ በኋላ ካደጉ በኋላ ከለር ቪዥን በሚጠይቁ በተለያየ ፕሮፌሽናል ሙያዎች ምክንያት ቴስት ሲደረጉ ነው። ካደጉ በኋላ ኮሌጅ ጨርሰውላ ሊሆን ይችላል ከለር ቪዥን ችግር እንዳለባቸው ዶክተር ስልቅ ሰው እንግዲህ አንድ ሰው ለቀለማትን በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ በምልክት ደረጃስ የሚታዩ አሉ? ቅድም ቀለማቱን ገልጠዋል። ቢጫ፣ ቀይ ወይም አረንጓዴን ቀለማት አይነቶችስ ካሉት የትኞቹን ቀለማት ብቻ ለይቶ አለማየት ይችላል? አንድ ሰው እንደ ህመሙ አይነት የችግሩን መሰረቶች ያስረዱን። አሶስቱ መሰረታዊ ቀለም አይነቶች አይናችን የሰው የሰው አይን የሚያያቸው ሰው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል። የሰው አይነት እንስሳት ምና ሁሉ እንደዚህ ናቸው ማለት አይደለም። አንዳንድ እንስሳቶች አንድ ቀለር ብቻ የሚያያሉ፣ ሁለት የሚያየዋለ። የሰው ልጅ ግን ሶስት ቀለር ያያል። እነዚህም ቀይ፣ አረንጓዴና ሰማያዊ ናቸው። እና ጉድለቶቹ ሶስቱንም ከለር ያለ ማየት ችግር በጣም በጣም በጣም ሬር ነው። እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚሁ የማየት ችሎታቸውም ራሱ ከለር ብቻ ሳይሆን የማየት ችሎታቸውን በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ቅድም የጠቀስናቸው ከጠቀስናቸው ስምንት ፐርሰንት ውስጥ ሬድ ግሪን የሚባለው ወይም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎም ይባላል ሰማያዊ እና ቢጫ የእነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው አፌክት የሚያደርገው ወይም የሚነካው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ አለማየት ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው እሱ ነው፣ ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር የማያዩ ደግሞ እነዚህ ጨራች የእይታ ችሎታቸው ሌላ ከለር ጋር ተያይዘ ብቻ ሳይሆን የእይታ የምንለው ችግርም ይኖራቸዋል። ዶክተር ትልቅስ ቀድሞኑ በተፈጥሮ የጎደለ የጂን የሚባለው ይሄ የዘራረግን የሚከተልና የሰዎችን ውስጣዊ ሁኔታ የሚወስን ተፈጥሮ መጓደሉ ከሆነ የሚያመጣው ይሄ ችግር በሕክምና ሊረዳ የሚችል ነው ወይስ፣ አንድ ሰው የቀለማትን በወጉ የመለየት ችግር ካለበት ሊደረግ የሚችል ምንም ነገር የለም? ይታከማሉ። ጥሩ እንግዲህ፣ ምንድን ነው የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ። እነዚህ ኮንስ ይባላሉ። ቀን ቀን ብርሃን የምናይ ከለር ብናይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶ ፒግመንት የሚባሉ ፕሮቲኖች አሉ። እና እነዚህ ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ በመዛባት ሲፈጠር እነዛ ፒግመንቶች። ሳይፈጠሩ ይጠሩ እና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያልነው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ኤክስ ዋይ ክሮሞዞምን ሴቶች ላይ ነው። ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው። ስለዚህ እነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን የከለር ቪዥንን የከለር የማየትን ችግር በአሁኑ ወቅት በሕክምና የመለወጥ እንትን የለም፣ ሕክምና የለም። እንግዲህ ወደፊት የጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለር ቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰርን ጨምሮ ብዙ ጥረት የሚደረግበት ቦታ ነው፣ አካባቢ ነው። እዛ እንግዲህ ወደፊት የሚያመጣው እንትን ሊኖር ይችላል። ተስፋ አለን የሚልና ሊኖር ይችላል። ለመሆኑ ቀለም እንዴት እናያለን? የአይን ብርሃን ሳይጎዳ ወይም የማየት ችሎታ እያለ የቀለም የመለየት ችግር ይኖራል? በሚቀጥለው ፕሮግራም ተከታዩን እናቀርባለን። ለአሁኑ ግን እንግዳዬን ዶክተር ትልቅሰው ተሾመን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ዛሬ አዳነች ለሁለተኛም ዜማ ጊዜ የተገኘ ይመስላል። በአጋጣሚ እረ ጥሩ ነው። መዝናኛ ያስፈልጋል በመጠኑም ቢሆን። ብዙ ዘገባ፣ ብዙ አነጋጋሪ ነገሮች በመኖራቸው ብዙ ጊዜ ሙዚቃ ሁኔታ ይታለፋል። ዛሬ ቀንቶናል። አድማጮች የትግራዩ ቀደም ብለን ያስተዋወቅ ነው ዘገባችን እንዳልደረሰ አቀናባሪያችን እየገለጸልን ነው። በነገው ምሽት እናቀርባለን። አሁን የስንብት ዜማውን እናሰማችሁ እሱ ባለው ነው So he can fall and chicken, quiet,

Jayan, you too. You እሱ ባለው ይታየው ነው። ድምፃዊው እናመሰግናለን። አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ ያበቃ። ያስተናግናችሁ አሉላ ከበደና አዳኒ ፍስሀየንን ከአቀናባሪያችን አባሪያችን ንጉሱ ታምሬ ከተኪዎች ስርጭት መሀንዲስ እንዲሁም ከዋና አዘጋጁ ተስተበዳቸውና ከተቀሩት ባልደረጎቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ያው ስርጭት ይቀጥላል። ነገ ምሽት ሶስት ሰዓት ላይ እንመለሳለን። በእኛ በኩል ሰላም፣ ሰላም፣ ደህና ደሩ የአሜሪካ ድምፅ Z.